ሳይንስና ሕብረተሰብ በሕይወት ዘመን ላበረከቱት የላቅ አስተዋጽኦ ነው። ጀርመን ውስጥ እጅግ ታዋቂ በሆነው ተቋም ተሸላሚ የሆኑት የተለያዩ ሀገር በቀል ቅጠላቅጠሎችና እጽዋት ላይ ምርምር በማከናወን መድኃኒቶችን ቀምመው በስማቸው አስመዝግቧል። ኢትዮጵያዊው ሳይንቲስት ከባህላዊ ሐኪሞች ጋር በመተባበር መስራቱ ለመድኃኒት ምርምሩ ዘርፍ አስተዋጽኦ ከፍተኛ መሆኑን ይናገራሉ። ለሽልማት ስላበቃቸው የምርምር ስራቸው እንዲሁም በመድኃኒት ግኝትና ፍብረካ ዘርፍ ስለሚታየው ውጣ ውረድም ከልምዳቸው አካፍሎናል። በህይወት ዘመናቸው ስኬታማ ተመራማሪው ፕሮፌ ሰ ጽጌ ለብዙዎች ላልተሳካላቸው ህልማቸው ምን እንደሆነ ባሰሙበት በቀጣዩ መልእክታቸው ነበር። ሳምንት ዝግጅታችንን የቋጭ ነው። አብራችሁን ቆዩ። በአንድ ሰው ህይወት ዘመን የማይታይ ሊሆን ይችላል። ግን ህልም ስላልከኝ ነው ባለምና እንደው እግዚአብሔር ህልምህን አሳካልለው ቢለኝ የሰው ልጅ መሰረታዊ ፍላጎቱ ተሟልቶ በዛ ላይ ደግሞ መሰረታዊ ፍላጎት ምግብ፣ መጠለያ፣ ልብስ፣ መድኃኒት ብቻ ሳይሆን ሰላም አግኝቶ የዲሞክራሲ መብቱ ተጠብቆ ተፈጥሮ የሰጠውን መብት ማንም ሳይነካበት በሰላም የሚኖር ህብረተሰብ ባይ በጣም በጣም እንደው የዋህ ህልም ሊሆን ይችላል። ምኞት ይሄ ነው። በግሌ ግን እግዚአብሔር ይመስገን ከዚህ አድጌ የተቻለኝን ያህል ብዙ ልጆች አፍርቻለሁ። በማስተርስ በፒኤችዲ ደረጃ እዚህ ሀገር ያሉ ፈረንጅ ሀገር ያሉ ትላልቅ ቦታ የደረሱ ብዙ ወጣቶችን አፍርቻለሁ እና መምህርነት ትልቅ ሙያ ነው ከራስ ታልፋ አለ የሰው ልጅ ደግሞ ስለ ራሱ ብቻ ካሰበ ከእንስሳ አይለይም ምክንያቱም ማንኛውም እንስሳ ስለ ራሱ ማሰብ አያቅተውም ሰውን ሰው የሚያሰኘው ከራሱ አልፎ ለሌላው ወገኑ ማሰብ ሲችል ነው እና ከዛ አንጻር ስለ ራሴ የሚመኘው ምንም ነገር የለም እግዚአብሔር ይመስገን ሁሉ ነገር ሰጥቶኛል እና ግን ይሄን ኦፖርቹኒቲ ደግሞ ከሰጠኝ ላላገኙ እንደው እንዲያገኙ መመኘት ነው። በጀርመን ሀገር ልዩ ክብር በሚሰጠው የአሌክሳንደር ሁምቦልት ተቋም ለሽልማት የበቁት ኢትዮጵያዊው ተመራማሪ በአዲስ አበባ ዩኒቨርሲቲ የፋርማሲ ቴክኖሎጂ ክፍል በሙሉ ፕሮፌሰርነት ማዕረግ በማገልገል ላይ ይገኛሉ። የጊዮርግ ፎስተር የምርምር ተሸላሚ ለመሆን አንድ አጥኚ በሕይወት ዘመኑ ስኬታማ ስራዎችን መፈጸም ይኖርበታል። ይህ ስኬታማ ተግባርም በተመራማሪው የሙያ ዘርፍና ከዚያም ባሻገር ልዩ አስተዋጽኦ ሊኖረው ይገባል። ፕሮፌሰር ጽጌ ደግሞ ስነ ቅመማ የረቀቁበትና የተጠበቡበት ዘርፍ ነው። ለሽልማትም ያበቃቸው ይሄ ሽልማት ከሐምሌ ጀምሮ ተዘጋጅተው ነበረ። ግን እዚህ የቤት ስራ ነበረ፣ የመጨረሳቸው ስራዎች አሉ። የኢትዮጵያን አካዳሚ ኦፍ ሳይንስስ ወኪዬ የባዮቴክኖሎጂ ስትራቴጂክ ፕላን ዶክመንት እያዘጋጀን ነበር እና በዛ ምክንያት አሁን ወደመጠናቀቁ መጠናቀቁ ደርሷል እና አንድ እሱ ነው። ሁለት ያደግሞ እዚህም እያስተማርኩ፣ ተማሪዎችም እያማከርኩ ስለነበረ አመቺ ጊዜ ለመወሰን ስል ነው ያቆየውት እንጂ ካለፈው ሐምሌ ጀምሮ ዝግጁ ነበሩ በነሱ በኩል እና ከነሱ ጋር ተደጋግሬ በየካቲት ወይም መጋቢት መጀመሪያ ላይ ከሁለት አንዱ ምናልባት መጋቢት ላይ ይሆናል። ወደዛ ይሄዳለሁ ወደ ጀርመን ሀገር ይሄዳለሁ እና ሽልማቱን በተመለከተ ደብዳቤውም ሁሉ ነገር ደርሶኛል። ከራሴ ጊዜ ከማመቻቸት፣ ከስራ ከማመቻቸት አቋያ ነው የቆየሁት እና መጋቢት ላይ በእርግጠኝነት ዛሄዳለሁ እዛ ደግሞ ለአንድ ለተወሰኑ ወራት ምርምር ላይ ቆያለሁ። ከሽልማቱ ሌላ ከአንድ ዓመት የሚደርስ በተለያየ ጊዜ የአንድ ዓመቱ ጊዜ በተለያየ ወቅት አድርጌ እየተመላለስኩ ከጀርመን ስራ ባልደረቦቼ ጋር በጋራ ምርምሬ እቀጥላለሁ ማለት ነው። ፕሮፌሰር ጽጌ ኢትዮጵያ ውስጥ በሚገኙ የተለያዩ እጽዋትና ቅጠላ ቅጠሎች መድኃኒቶችን ቀመሞ ሰርቷል። ለአብነት የዓለም መተሬ ከሚባለው ቅጠል የሰሩት መድኃኒት ከትንሹ አንጀት እንደ ኮሶ ያሉ ህዋሳትን ያስወግዳል። ፕሮፌሰሩ ከዚህ ቅጠል በእንክብል መልክ መድኃኒት አዘጋጅቷል። ፕሉምባጎ ዛይሌኒካ ከሚባለው እጽ ደግሞ ችፌን ለማከም የሚውል መድኃኒት ቀምሟል። ችፌ ቆዳ ላይ ሽፍ ብሎ የሚያሳክክ ስር የሰደደ ቁስል ነው። መድኃኒቶቹ አገልግሎት ላይ እንዲውሉ በማድረግ ዓለም አቀፍ እውቅናም በስማቸው አስመዝግቧል። ፕሮፌሰር ጽጌ በስማቸው ያስመዘግቧቸው መድኃኒቶች እነዚህ ሁለቱ ብቻ አይደሉም። በርካታ መድኃኒቶችንም ሀገር በቀል የሆኑ እጽዋትን በመቀመም ሰርቷል፣ አስመዝግቧል። ሌሎችም አሉ። እዚህ ሀገር ብቻ የሚገኙ እጽዋቶች አሉ። ለምሳሌ ሜሊሎተስ ኤሊጋንስ የሚባል እጽ አለ። ሜሊሎተስ ኤሊጋንስ ለሄሞሮይድ በተለምዶ የኪንታሮት በሽታ የምንለው የእሱን ቅባት ሰርተናል። ለምሳሌ ያ ቅባት ሄሞሮይድን ያስታግሳል እና በክሪም ደረጃ ከማርቲን ሉተር ዩኒቨርሲቲ ጋር ከነ ፕሮፌሰር መበስ ጋር በመተባበር ንጥረ ነገሩን አውጥተን ክሪም ደረጃ ሰርተን በላብራቶሪ ደረጃ ፍላቦኖች የሚባሉ ንጥረ ነገሮች ያሉት እና የሚቆጣ የሰውነት አካልን ሊያስታግፍ የሚችል ከላቦራቶሪ በሲንቴቲክ ደረጃ ከተመረቱ መድኃኒቶች ጋር ተወዳዳሪነት ያለው ንጥረ ነገር ከውስጣቸው አውጥተን ሰርተናል። እንደገና ደግሞ ብዙ ጊዜ መድኃኒት የሌላቸው በቫይረስ የሚመጡ በሽታዎችን ሊያክም የሚችሉ እንደዚሁ ከኢትዮጵያ እጽዋት የወጡ ንጥረ ነገሮችን አውጥተን ሰዋሽነታቸውን በሰው ደረጃ አልተሞከረም። በርግጥ በላቦራቶሪ ደረጃ ሰዋሽነታቸውን አረጋግጠናል። ብዙ ብዙ እጽዋቶች አሉ። ከዚህ አንጻር የፈተሽ ናቸው። ፕሮፌሰር ጽጌ መድኃኒቶቹን የሚሰሩት ብዙውን ጊዜ ከባህላዊ ሐኪሞች ጋር በመመካከር ነው። እንደ ጀርመን ባሉ የበለጸጉ ሀገራትም ከፍተኛ ቦታ የሚሰጣቸው ሀገር በቀል እውቀትን መሰረት ያደረጉት ባህላዊ ሕክምናዎች ላይ ማተኮር ጠቃሚ እንደሆነም ገልጧል። ሆኖም የምርምር ውጤቶች ህብረተሰቡ ጋር ለመድረስ በርካታ ስራዎች መሰራት እንዳለባቸው ጠቁሟል። የታዳጊ ሀገሮች የምርምር ውጤት ህብረተሰቡ ጋር ለመድረስ በአሁኑ ወቅት ህብረተሰቡም የሚካፈልበት የአራቱ ትስስር የባህር መድኃኒት አዋቂዎች የምርምር ተቋማት ኢንዱስትሪና የመንግስት የአራቱ ኳድራፕል ሄልክስ ይሉታል። የአራቱ ሄልክስ አይነት ትብብር የግድ ያስፈልጋል። የአንድ ምርምር ውጤት ወደ ህብረተሰቡ እንዲደርስ ይህ ትስስር ጠንካራ አይደለም በታዳጊ ሀገሮች ውስጥ። ይህ ትስስር ሲጠናከር የተሻለ ውጤት እንደሚመጣ ፕሮፌሰር ጽጌ ተናግሯል። ለምርምር የሚሰጠው በጀት በየጊዜው ሲጨምር፣ ተመራማሪዎችን ለማነቃቃት የሚሰጠው ማበረታቻ ከፍ እያለ ሲሄድ ህብረተሰቡም የባህል መድኃኒት አዋቂዎችም አንድ ላይ መመራመር ሲጀምሩ በዘርፉ ለውጥ ሊታይ እንደሚችል አጽንኦት ሰጥቷል። እስካሁን በመድኃኒት ቅመማ ዘርፍ የሚከናወነው ምርምር በተነጣጠለና በተበታተነ መልኩ ነበር። በተመራማሪው ፍላጎት የሚከወነው ምርምር ከህብረተሰቡ ጋር ሊገናኝም ላይገናኝም የሚችል ነበር። ከኢንዱስትሪዎች ጋርም ቁርኝት ሊኖረውም ላይኖረውም ይችላል። የስካሁሉ ሂደት በአጠቃላይ ስርዓት አልነበረውም፣ እንደ ፕሮፌሰር ጽጌ ገለጣ። በዚህ ሁኔታ ውስጥ ግን ፕሮፌሰር ጽጌ የግል ጥረታቸውም ታክሎበት በርካታ ስኬቶችንና ምርምሮችን አከናውነዋል። በመድኃኒት ቅመማ ዘርፍ ፕሮፌሰር ጽጌ በመቶዎች የሚቆጠሩ ሳይንሳዊ ጥልቅ ጥናታዊ ጽሑፎቻቸው ለህትመት እንዲበቁም አድርጓል። ይህ ትምህርትን እንደ እንዴት ልበልሽ ሁል ጊዜ በፍላጎት ነበረ። ትምህርትን ምርምሩንም እንደዚሁ በፍላጎት ነው። በግዴታ የሰራሁበት ጊዜ የለም። በአጋጣሚ ሆኖ ፍላጎቱ አድሮብኝ እዚህ ደረጃ ደርሽ። ያለ እንግዲህ ወጣቱም አጭር መንገድ ሳይሆን የረጅሙን ፈረንጆችን እንደሚሉት በግሬተር ፒክቸር እሱን አይቶ ተግቶ ከሰራ የላቀ ደረጃ መድረስ ይችላል። ይሄ እንዲሁም ምሳሌ ይሆን እንደሆነ እንጂ ከዚህ በላይ የመሄድ እድል አለ ለወጣቱ። ዛሬ የኢንተርኔት ዘመን ነው። ዓለም ግሎባላይዝድ በሚባል ስር ያለችበት ሁኔታ ስለሆነ ወጣቱ የተሻለ ድል ስላለው ከዚህ ከዚህ እኔ ከደረስኩበት በብዙ በብዙ ጊዜ ልቆ መሄድ ይችላል። በእርግጥም ወጣቱ ተዝቆ የማያልቅ እውቀት የኢንተርኔቱ አለም ውስጥ ይጠብቋል። ኢትዮጵያ ውስጥ ግን ይህ ግንዛቤ የተሰጠው አይመስልም። በየአጋጣሚው የኢንተርኔት መቋረጥና መዘጋት ወጣቱን በቀላሉ ሊያገኘው ከሚችለው የእውቀት አምባ መገደብ ነው። ፕሮፌሰር ጽጌ እውቀታቸውን ያለገደብ በመስጠት ለከፍተኛ ደረጃ ያደረሷቸው ተመራማሪዎች ቁጥር በርካታ ናቸው። ለሁለተኛ ዲግሪያቸው ማለትም ለማስትሬት ዲግሪ የሚያጠኑ ከ100 በላይ ተማሪዎችን እንዳማክሩ ፕሮፌሰር ጽጌ ተናግሯል። በዩኒቨርሲቲው ድረገጽ ላይ የሰፈረው መረጃ ግን ዛሬም ይህን ዝግጅት በምናቀናብርበት ወቅት ፕሮፌሰር ጽጌ ከ40 በላይ ተማሪዎችን አማክሯል የሚል ጽሁፍ ነው ያሰፈረው። በዚህ አጋጣሚ ዩኒቨርሲቲው የምርምርና የጥናት ማዕከል እንደመሆኑ መጠን መረጃዎቹን እየተከታተለ ለውጥ ሲኖር በተቀላጠፈ መልኩ ወቅታዊ ቢያደርጋቸው መልካም ነው። ኢትዮጵያዊው ፕሮፌሰር በአሁኑ ወቅት አንድ ጀርመናዊን ጨምሮ ወደ አምስት የሚጠጉ ተማሪዎችን ደግሞ ለዶክትሬት ዲግሪያቸው እያማከሩ ነው። ጀርመናዊው በፕሮፌሰር ጽጌ ስር ሆኖ ለዶክትሬቱ የሚያጠናው በተለያየ ምክንያት የቆዳ መሸብሸብን ለመከላከል የሚያስችል መድኃኒት ለማግኘት ነው። በፕሮፌሰር ጽጌ ስር የሚገኘው ጀርመናዊ ጥናቱን የሚያከናውነው በኢትዮጵያ እጽዋት ላይ ነው። ከዚያ ባሻገር እስካሁን ፕሮፌሰር ጽጌ ለዶክትሬት ጥናት ወደ ጀርመን ሀገር ከተላኩ ተማሪዎች መካከል ከ20 በላይ የሚሆኑትን ያማክሩ እንደነበረም ተናግሯል። ተማሪዎቹን ከማነጹ ባሻገር በርካታ እጽዋትና ቅጠላ ቅጠሎችን ለመድኃኒትነት ያበቁት ፕሮፌሰር ጽጌ ወደፊት የልፋታቸው ውጤት በስፋት ተመርቶ ለሕብረተሰቡ እንደሚደርስ ተስፋ ሰንቋል። በጀርመን ሀገር በዘመናዊ መልክ ገበያ ላይ የሚገኙት መድኃኒቶች አርባ ከመቶ ያሎቹ ከእጽዋት የሚገኙ ናቸው። ኢትዮጵያ ደግሞ ለመድኃኒት አገልግሎት ሊውሉ በሚችሉ እጽዋትና ቅጠላቅጠሎች የታደለች ናት። እናም ስነ ቅመማ በኢትዮጵያ ከፍተኛ ትኩረት ከሚያሻቸው ዘርፎች አንዱ ነው። አድማጮች፣ ኢትዮጵያዊው ስነ ቅመማ ተመራማሪን በተመለከተ ያቀረብንላችሁ የሳይንስና ኅብረተሰብ ጥንቅር በዚሁ ይጠናቀቃል። ማንተጋፍቶት ስለሺ ነኝ። መልካም ጊዜ። ጤና ይስጥልኝ።